ይህ የኤስቤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትሬሊያ አኗኗር ሁነቶችና ታሪኮች በኤስቤስ አማርኛ። ረመዳንና ኢድ ምንድን ናቸው? በአውስትራሊያስ እንዴት ይከበራሉ? ረመዳንና ኢድ በእስልምና እምነት ተከታዮች ዘንድ ታላቅ ስፍራ እንደሚሰጣቸው አስተውለው ያውቃሉ። እነዚህን በዓላት ማክበር የእስልምና እምነት ተከታይ ለሆኑ የስራ ባልደረባው፣ ጓደኞቹና ጎረቤቶ ምን ያህል ታላቅ ስፍራ አለው? አውስትራሊያ በዓለም ካሉት 1.97 ቢሊየን የእስልምና እምነት ተከታዮች መካከል 813 ሺዎቹ የመኖሪያ ቤታቸው ነች። በአውስትራሊያ ና በመላው ዓለም የሚኖሩም የእስልምና እምነት ተከታዮች አንድ ወር የሚፈጀውንም የጾሙን ወቅት ጀምረውታል። ለመሆኑ ረመዳን ምንድን ነው? ረመዳን በእስልምና ሉናር የቀን መቁጠሪያ ውስጥ በዘጠነኛ ወር ላይ የሚገኝ ወር ሲሆን ጤነኛ የሆኑና እድሜያቸው ለአቅመ አዳምና ሔዋን የደረሱ የእምነቱ ተከታዮች ከንጋት እስከ ፀሐይ መጥለቂያ የሚጾሙት ነው። ተባባሪ ፕሮፌሰር ዙሊሃን ከስኪን በሜልበርን ቻርልስ ስቱዋርት ዩኒቨርሲቲ የእስልምና ጥናትና ስልጣኔ ማዕከል ምክትል ኃላፊ እንደሚሉት የእስልምና እምነት ተከታዮች በረመዳን ወቅት ከፍተኛ የሆነ ሃይማኖታዊ ትምህርትንና እድገትን እንዲሁም ሥነ ምግባርን የሚያሳዩበት ነው። ረመዳን ለእስልምና እምነት ተከታዮች እጅግ በጣም ቅዱስ የሚባል ወር ሲሆን ይህም ወሩን በጣም የተለየ እንዲሆን አድርጎታል። የእስልምና የቀን መቁጠሪያ ሂጅራ በመባል የሚታወቅም ሲሆን የተመሰረተውም ጨረቃ በምድር ዙሪያ በምታደርገው ዙር ላይ ነው። ይህም ከፀሐይ አመት ከ አስር እስከ አስራ ሁለት ቀናት የሚያንስ እንደመሆኑ መጠን በእስልምና እምነት ዙሪያ የሚከናወኑ ልዩ በዓላትም የመከበሪያ ቀናቸው ከአመት አመት የተለያዩ ናቸው። የዚህም ዓመት የቅዱስ ወር ረመዳን ከማርች 22 እስከ አፕሪል 20 ባሉት ቀናት ውስጥ ሆኗል። የእስልምና እምነት ተከታዮች ጾሙን መጾም ለምን ያስፈልጋቸዋል? ጾም በእስልምና አምስቱ የእምነት አምዶች ከሆኑት ማለትም ጸሎት ምጽዋት፣ ጾምና ሀጅ ወይም ቅዱስ ቦታን ሂዶ መሳለም ከሚሉት አንደኛው ነው። በጾሙ ወቅትም የእስልምና እምነት ተከታዮች ሲጋራን ማጨስ፣ የግብረ ስጋ ግንኙነትን መፈጸም፣ ቁጣን ማሳየትና ክርክር ውስጥ በመግባት ከስነ ምግባር ውጭ የሆኑ ባህርያትን ከማሳየት ራሳቸውን ይቆጥባሉ። ከዚህም በተጨማሪ ረዘም ያለ የአምልኮ ልምምዶችን ማለትም ጸሎት፣ ቁርአንን ማንበብና መረዳት እንዲሁም የበጎ አድራጎት ስራዎችን እንዲሰሩ ይበረታታሉ። በርካታ የእስልምና እምነት ተከታዮች ጾሙን ከፈቱ ወይም ካፈጠሩ በኋላም ወደ መስጊድ ይሄዳሉ። በአውስትራሊያ ናሽናል ዩኒቨርሲቲ የአረብና እስልምና ጥናት ማዕከል ዳይሬክተር የሆኑት ፕሮፌሰር ካሪማ ላቺር እንደሚሉት ረመዳን ከምግብና መጠጥ ከመታቀብ ባሻገር ከፍ ያለ ነገሮችን ያካትታል። በጣም አስፈላጊ የሆነውም የመንፈሳዊ ወር ስለሆነ ነው። በአንድ እምነት ከአምላክ ጋር እንደገና በመሰጠት የሚገናኙበት ወቅት ነው ሲሉ ፕሮፌሰር ላቺር ያስረዳሉ። ለሰው ልጆች የተለየ ክብርን እንድንሰጥ በድህነት ውስጥ ያሉትን የሚመገቡትን ለመግዛት የማይችሉትን ሰዎች ሕይወት እንድንረዳ እንዲሁም ከተቀረው ዓለም ግንኙነት እንዲኖረን የምንማርበት ወር ነው ይላሉ። ከዚህ በተጨማሪም ከጸሎትና ሃይማኖታዊ ጠቀሜታውን ባሻገር ጾም ለጤና ጠቀሜታ እንዳለው ፕሮፌሰር ላቺር ይናገራሉ። ለአካላችን ጤንነት ጠቀሜታው ከፍተኛ ነው። ምክንያቱም በሰውነታችን ውስጥ ያለውን የምግብ ዝውውር ያስተካክላል፣ እንዲሁም በውስጣችን ያሉ የተመረዙ ነገሮችን ያጸዳል። ይህም በሙከራ የተረጋገጠ ሲሆን በተለይም ቀኑን ሙሉ በመጾም አንድ ጊዜ ብቻ መመገብ ለአካላችን ጤና ጠቃሚ ነው ሲሉ ያክላሉ። ኢድ ምንድን ነው? የእስልምና እምነት ተከታዮች ወሩን በሙሉ ከጾሙ በኋላ የኢድ በዓልን ያከብራሉ። ኢድ የአረበኛ ቃል ሲሆን ክብረ በዓል ወይም በዓል የሚለውን ቃል ይወክላል። በእስልምና የቀን መቁጠሪያ ውስጥም ሁለት ኢድ ያሉ ሲሆን ኢድ አልፈጥርና ኢድ አልአድሃ በመባል ይታወቃሉ። ኢድ አልፈጥር አነስተኛ ኢድ በመባል የሚታወቅ ሲሆን የረመዳን ጾም ከተጠናቀቀ በኋላ ለሶስት ቀናት የሚከበር ነው። ኢድ አልፈጥር የእስልምና እምነት ተከታዮች በረመዳን ወር ውስጥ ያስመዘግቧቸውን መልካም ተግባሮች የሚያከብሩበት ነው። የእስልምና እምነት ተከታዮች ኢድን ሲያስቡም ምጽዋትን እንዲያደርጉ ይገደዳሉ። ይህም ዘካት አልፈጢር በመባል የሚታወቅ ሲሆን በዚህም ድሆች በዓሉን ማክበር እንዲችሉ ያደርጋሉ። ፕሮፌሰር ላቸር እንደሚሉት ኢድ አልፈጢር በጋራ መሆንን እና ይቅርባይነትን መሰረት አድርጎ የሚከበር ሲሆን የእስልምና እምነት ተከታዮችን ማህበረሰብ መንፈስ በማነቃቃት ይቅርባይነትን እንዲለማመዱ ለማመዱ የሚያደርግ ነው። በተጨማሪም ልጆች ጥሩ ጊዜ እንዲያሳልፉ፣ አዳዲስ ባልንጀሮችን እንዲያፈሩና ባህሉን እንዲማሩ መልካም እድልን ይፈጥራል። አዳዲስ ልብሶችን በተለይ ደግሞ ለህጻናት መግዛት፣ ቤቶችን ማጽዳት፣ ጣፋጮችንና የተለያዩ ምግቦችን በኢድ በዓል ዝግጅት ታላቅ ስፍራን የሚይዙ ስራዎች ናቸው። በዚህ አመት የኢድ አልፈጥር በዓል ጨረቃ እንደምትታይበት ቀን በአፕሪል 21 ወይም 22 ይከበራል ተብሎ ይጠበቃል። በአብዛኛው የእስልምና እምነት ተከታይ አገራት የኢድ አልፈጥር በዓል በህዝብ የሚከበር በዓል ነው። ኢድ አልአድሃ በሌላኛው አጠራሩም እርድ የሚከናወንበት ቀን ወይም ደግሞ ታላቁ ኢድ የሚከበረውም በየዓመቱ የሚካሄደው የሀጅ ስነ ስርዓት ከተጠናቀቀ በኋላ ነው። ተምሳሌትነቱም አብርሃም የአምላኩን ፈቃድ ለመፈጸም ሲል ልጁ እስማኤልን ለመስዋዕትነት ማቅረቡን ተከትሎ ነው። አውስትራሊያውያን የእስልምና እምነት ተከታዮች ኢድን እንዴት ያከብራሉ? የኢድ አልፈጥር በዓል አከባበር የሚጀመረው በእስልምና የቀን መቁጠሪያ አስረኛ ወር የመጀመሪያው ቀን ጠዋት በሚደረግ የተለየ ጸሎት ነው። በጋራ የሚደረጉ የጸሎት ስነ ስርዓቶች በየአካባቢው በሚገኙ መስኪዶችና የማህበረሰብ ማዕከላት የሚደረጉ ሲሆን በዚያም እርስ በርስ ኢድ ሙባረክ፣ በትርጓሜውም የደስታ ኢድ ይሁንልን በማለት ሰላምታን ይለዋወጣሉ። ቤተሰቦችና ጓደኞች እርስ በርስ የሚጠያየቁም ሲሆን ኢድን በህብረት ሰብሰብ ብሎ ማክበርም የተለመደ ነው። በአብዛኛው በቤተሰብ ደረጃ ሰብሰብ ብለው የሚያከብሩት አንዱ ሌላኛውን የሚጎበኝበትና ለበዓሉ ተብለው የተዘጋጁ የተለያዩ ምግቦችንና ጣፋጭ ኬኮችን እየተገባበዙ ለሶስት ተከታታይ ቀናት በደስታ የሚያሳልፉበት ጊዜ ነው ሲሉ ፕሮፌሰር ላቸር ይናገራሉ። ይሁንና በአውስትራሊያ የሚገኙ ከተለያዩ ሀገራትና ባህሎች የመጡ የእስልምና እምነት ተከታዮች አከባበራቸው ይለያያል። አሊ አዋን ከፓኪስታን የመጡ አውስትራሊያዊ ሲሆኑ በየአመቱ በኢድ አልፈጥር በዓል ስራ እንደሚበዛባቸው ይናገራሉ። በአውስትራሊያም በመድብለ ባህል ደረጃ ታላቅ የሚባለውን የኢድ በዓልም ያዘጋጃሉ። እርሳቸው እንደሚሉት ከተለያየ አካባቢ የሚመጡት የእስልምና እምነት ተከታዮች ዘንድ ከፍተኛ የሆነ የባህል ልዩነቶች አሉ። እንደ አውስትራሊያውያን የመድብለ ባህል ኢድ በዓል አዘጋጅ ሰብሳቢነታቸው ስራቸው የበዓሉ ተካፋዮች ሁሉም በአንድነት ተሰባስበው እንዲያከብሩ ሁኔታዎችን ማመቻቸት ነው። አንዳንድ ሰዎች የተለያዩ የምግብ አይነቶችን ያበስላሉ እንዲሁም በኢድ ቀን የሚለብሷቸው የተለዩ አልባሳት አሏቸው። ወደ በዓሉ አከባበር ስንመጣም የተለያዩ እንቅስቃሴዎች ያሉ ሲሆን የሚከናወኑ ክዋኔዎችንም የሚካተቱበት ይሆናል ሲሉ አቶ አዋን ያስረዳሉ። በኢድ በዓል ወቅት የተለያዩ ክዋኔዎችን በአንድነት በማድረግ ለማካተት እንሞክራለን። ይህ ነው የአውስትራሊያ ውበት የተለያዩ ባህሎችን በአንድ ላይ ማሳየት። ፕሮፌሰር ላቼርም በዚሁ የሚስማሙ ሲሆን አያይዘውም በአውስትራሊያ የሚደረገው የኢድ አከባበር ከሌሎች የእስልምና እምነት ተከታይ አገራት በበለጠ ዝንቅና ጠንካራ ነው ይላሉ። በአውስትራሊያ ያሉ የእስልምና እምነት ተከታዮች ድንቅ የሚያደርጋቸው አብዛኛው በዓላትን የሚያከብሩት በማህበረሰብ መሰባሰቢያ ተቋማትና የአካባቢ መስጊዶች ነው ይህ ደግሞ ከተለያዩ ቦታዎች የመጡ የማህበረሰብ አባላትን በአንድ ላይ እንዲሰባሰቡ ያደርጋል ብለዋል ፕሮፌሰር ላቸር ይህ የኤስቤስ ሬዲዮ ፖድካስት ነበር ለተጨማሪ የሰፈራ መምሪያ ታሪኮች ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ